ሰላም እንደምናመሻችሁ፣ የጋቢና ቪዮ አድማጮች፣ የዛሬ ዕለተ ሐሙስ ጥቅምት አምስት 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሀል በጣም ችግሩ ደግሞ በጣም አፋጣኝ እንትን ላይ ስለሚፈልግ የወጣ ነው። በትግራይ ከተሞች የአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ከሚገኙ በጎ ፈቃደኛ ወጣቶች መሀል አንዱ የሆነውን ንጉስ ኪዳኑን የሰማችሁት። የወጣቶቹን ተሳትፎ በሚመለከት ዘርዘር ያለ ዘገባ ይኖረናል። ኮንስትራክሽን ሰራተኞች፣ ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። አሁን ደግሞ የሰማችሁት ዓለም አብርሃ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት ነው። በምሽቱ እንግዳችን አድርገን ጋብዘነዋል። አብራችሁን ከቆያችሁ ደግሞ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለም። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ። ስመኝሽ፣ የዓለሙ የጤና ድርጅት እንዳለው ወጣቶችና በደህና የጤና ሁኔታ ላይ ያሉ ሰዎች የኮቪድ-19 ክትባትን ለማግኘት እስከ አውሮጳውያኑ 2022 ድረስ ሊጠብቁ እንደሚችሉ አስታውቋል። የዓለሙ የጤና ድርጅት ዋና ሳይንቲስት ሱሚያ ስዋሜ ናታን ሲናገሩ የሀገሮች የጤና ጥበቃ ባለሥልጣናት የኮቪድ ክትባት ተደራሽነትን ሲያቅዱ ቅድሚያውን ለጤና ሠራተኞችና፣ የሕግ አስከባሪዎች እንዲሁም ለእርዳታ ፈጥነው ደራሽ ሠራተኞች፣ ከዚያም በማስከተል ለአረጋውያን መስጠታቸው አይቀርም ብለዋል። በአሁኑ ጊዜ በተለያየ የሙከራ ደረጃ ላይ ያሉ ከመቶ ሰባ በላይ ክትባቶች አሉ። አስሩ የመጨረሻው በስፋት በብዙ ሰዎች ላይ የሚደረገው ሙከራ ደረጃ ላይ ናቸው። አንድ ሁነኛ ክትባት በመጪው የአውሮጳ 2021 ዓ ም ይገኛል የሚል ተስፋ እንዳላቸው የድርጅቱ ሳይንቲስት ገልጸዋል። ቢሆንም ውስን ቁጥር ያለው አቅርቦት እንደሚሆንም አክለዋል። በተያያዘ ዜና ጀርመን በትናንትናው ዕለት በአንድ ቀን የተመዘገበ ትልቁ ቁጥር የሆነውን 6638 አዲስ የኮሮና ቫይረስ ተያዦች መዝግባለች። ይህን ተከትለው ቻንስለር አንግላ ሜርከል በመላ ሀገሪቱ አዳዲስ የእንቅስቃሴ ገደቦችን አውጀዋል። የፈረንሳዩ ፕሬዚደንት ኤማኑኤል ማክሮንም በፓሪስና በሌሎች ሰባት ከተሞች የሌሊት የሰዓት እላፊ ደንግገዋል። በዩናይትድ ስቴትስም የቫይረሱ ተያዦች ቁጥር ማሻቀቡን ቀጥሏል። ከቅርብ ሳምንታት ወዲህ በቀን በአማካይ 50 ሺህ አዲስ የቫይረሱ ተያዦች እየተመዘገቡ ነው። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት ሚላኒያ ትራምፕ ከሁለት ሳምንታት በፊት ቫይረሱ ይዟቸው የነበረ ሲሆን ልጃቸው ባረን ትራምፕም ይዞት እንደነበረ ይፋ ሆኗል። ከአፍሪካ በከፍታው ወደር በሌለው በኪሊማንጃሮ ተራራ ላይ የተነሳውን ቃጠሎውን ለማጥፋት የታንዛኒያ የእሳት አደጋ ሰራተኞች መረባረባቸውን ቀጥለዋል። የታንዛኒያ የቱሪዝምና የተፈጥሮ ሀብት ሚኒስትሩ እንዳሉት እሳቱ አዋፍና ሌሎች እንስሳት የሚኖሩበትን የተጠበቀ የተፈጥሮ አካባቢ ሊያወድመው ስጋት ፈጥሯል። የእሳት አደጋ ሰራተኞች በተከታታይ ለአምስት ቀናት የያዙትን ጥረት ቃጠሎው ያለበት ስፍራ የአየሩ ሁኔታ ደረቅ መሆኑና ኃይለኛ ነፋስ አዳጋች አድርጎባቸዋል። በቃጠሎው በሰው ላይ የደረሰ ጉዳት አልተመዘገበም። ሀብታሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን ዓብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የተለያዩ ስፍራዎች የአንበጣ መንጋ መከሰቱን ተከትሎ በርከት ያለ ሕዝብ በሚችለው አቅም መንጋውን ለመከላከል ጥረት እያደረገ ይገኛል። ወጣቶችም የዚህ ርብርብ ተሳታፊዎች ናቸው። ለአብነት ከተለያዩ የትግራይ ከተሞች ወጣቶች በብዛት በአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ይገኛሉ። እነዚህን አንበጣ መንጋ ባለባቸው አካባቢዎች በማደርና በመዋል አርሶ አደር እያገዙ የሚገኙትን በጎ ፈቃደኛ ወጣቶች የመቀሌው ዘጋቢያችን ሙልጌታ አጽባ አነጋግሯቸዋል። ቀጥሎ ይቀርባል። በትግራይ ደቡባዊ ዞን የተከሰተው የአንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል። ብዙዎች ደግሞ ቺንጊ በሚል የቅጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕቱ እንዳይባክን ሌትና ቀን እያገዝን እንገኛለን ብለዋል። የህብረተሰባችን ችግር ሁሌ ሲከሰት እንደዚህ በመጀመሪያ ነው የምንሰለፈው። እንደዚህ ና ሁሌም ያው ችግር በመጣ ቁጥር በብሳችን ላይ ከመድረሱ በፊት አደጋ ከማድረሱ በፊት እኒያህንት እንላለን ማለት ነው። እና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የህዝቦችን ጉዳይ ስለሆነ፣ በጣም ችግሩ ደግሞ በጣም አፋጣኝ ንትንላ ስለሚፈልግ

ቀን አንበጣ በማባረርና የደረሱ ሰብሎች አጭዶ በመሰብሰብ በሌሊት ደግሞ አንበጣ ባረፈበት ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን ብሏል። ቀንቀና ያው አንበጣ ለማባረ ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ሀይላይ በበኩልም ያንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሁነን ነው እያገዘን የምንገኘው በማለት ገልጿል። የሕዝብ ትብብሩ በዛብን ካልሆነ አንስን ልና አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። የማስታወር ወዴት ቤዝ በኩል ወዴት መሄድ እንዳለበት አልተስተካከል ነበር። አሁን ግን ተስተካክለዋል። ከሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለን አዘገናል። ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል፣ ግን እሱን አስበን አንሰራም። ሀብቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለ ነው ለራሳችን ስንል ነው ብለዋል። አርሶ አደር ከተቸገረ የከተማው ነዋሪም ይቸገራል ሲል ተናግሯል። ገበሬው እየተጠቃ እኛ ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ከመት ትንሽም ቆያለን ብለን አስበናል። አንበጣ ውስጥ ከሚወጣ ቀናም ሌሊት ነው። ሌሊት ስምንት ሰዓት ተኩል ስምንት ተኩል ተነሳን ስርጭትን እናካሄዳለን። ከሁለት በኩል ምናምን አካባቢ ከዛ ደግሞ ትንሽ አረፍት በገለን ሲሆን አንበሳ ለማባረር ከማሳ ውስጥ የገባውን አንበሳ ለማባረር ገበሬው ጋር ለህዝብ በነጻ አገልግሎት መስጠት የህልና እረፍት ይሰጣል፣ ያለው ሀፍቶም ብዙ ወጣቶች በዚህ ያንበጣ የመከላከል ስራ መሳተፍ ይፈልጋሉ፣ መንግስት ይሆን አቅም ያላቸው ተቋማት ቢተባበሩ መልካም ነው በማለት ገልጿል። አመቱ ያፈራውን ምርት ካላገኘ የከተማው ወጣቶችን ትርጉም የለው ተመዛዛቢ እስከሆነ ድረስ የግድ በሚመች ሁኔታ ሁሉም ተረባርቦ ቢመጣ ባንዴ ብናወጣው በቀላሉ እንትን ይሆናል እና ወጣቱ እንዳለ አንደኛ ነገር በጣም ማመስገን የሚፈልገው እንደዚህ ነገር ሬድ ነው። አብዛኛው ወጣት ስታየው በጣም ዝግጁ ነው። በጣም እንደሱ ሌት ነው እየመጣ ያለው ከሀብታሞች እና ትንሽ የመንግስት እርዳታ ቢጨመርበት የበለጠ ለመምጣት ዝግጅ የሆነ ልክ ህብረተሰብ ነው ያለው እና እሱን ነገር ቢስተካከል መጥቶ አንበጣውን አባረን የተሻለ ምርት ልናገኝበት የምንችል እድል ነው ያለን ብዬ አስባለሁ። ለዚውም እንደ ዘንድሮ ምርት አላየሁም። በጣም አምናመቀች ነበር በጣም እና ሁሉም ሰው አንድ የመጥቶ ተረባርበ አንበጣውን ለማባረት የግድ ለትግራይ አለን ምንላት በዚህ በዚህ ሁኔታ ነው ብዬ ነው ማስበ። ተስፋ ቆርጠው በነበሩበት ሰዓት አንተ ትኩስ ብሎት አንድ ሰው ሁለት ሰው ብቻ ሙሉ ማታ አንበጣ እያባረረ አንተ ስትመጣለህ የሚያሳየው ከፊቱ እንኳን ታገኘዋለህ። ሌላው ይቅርና እና ወጣቱን ደግሞ እኛ አሁን አስበዋለን። ማታ ዘጠኝ ሰዓት ስምንት ተኩል ምናምን ተነስተን ነው ወደ ማታቸው ይደን ርጭት የምናደርገው አንበጣ ባረፈበት። እና ከምንም ነገር በላይ እኛ እዛ መገኘታችን በጣም ትልቅ ስራ እየተከናወነ ነው። ነው በዚህ ሁለት ቀኑ ትንሽ አንበጣ መቀዛቀስ ስሜት እያሳየ ነው እና ጠቅልል እንዲወጣ ተባብረን እንድናደርገው ብዬ አስባለሁ። በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው ሰፊ ስፋት ያለው። የክልሉ የግብርናና ገጠር ልማት ቢሮም አብዛኞቹ ወጣቶች ሆነው ከዘጠና ሺህ በላይ ሕዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምተዋል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም ጌታን ለዘገባው እናመሰግናለን። እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ኦሮሚያ ክልል እናምራ። የአምቦ ወለጋና ደንቢዶሎ ዩኒቨርስቲዎች በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል እያሉ ነው የዩኒቨርስቲዎቹ ፕሬዝዳንቶች ዩኒቨርስቲዎቻቸው የኮቪድ-19 ወረርሽኝን አስቀድሞ እየተከላከሉና የተማሪዎችን ደህንነት እያስጠበቁ ትምህርት ለመስጠት የሚያስችል ሙሉ ዝግጅት ማድረጋቸውን አስታውቀዋል። ባለፈው ዓመት በኮቪድ-19 ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ዘጋቢያችን ናኮር መልካ ተጨማሪ አለው። የአምቦ ወለጋና ደንቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና። መቶ ገደማ ተማሪዎች ባለፈው ዓመት መመረቅ እያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲያብራርተዋል። በዚህ ዓመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር እያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ አራት ሺ አምስት መቶ የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሁድ፣ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ ስምንት መቶ አስራ አንድ ተማሪዎችን በመጀመሪያው ምራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ፣ የመምህራን የትምህርት መርሃ ግብርን ማሻሻል እና የትምህርት ሰሌዳንም እንዲሁ አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛ እና ሶስተኛ ምዕራፍ የሁለተኛና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በዚህ ዓመት በተለያዩ መርሃ ግብሮች ከ ሰላሳ አንድ ሺህ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከእነዚያ መካከል ግን ሶስት ሺህ አምስት መቶ የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው ዓመት የቀረውን የሁለተኛ መንፈቅ ዓመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ እውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎ እና አምቦ ዩኒቨርሲቲ ፕሬዝዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደ እኛ የሚመጡ ተማሪዎች ከበሽታው ነፃ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰብባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ሁለቶ ተጃጅ አደ ርገ ሴናን ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከሁለት እስከ ሶስት እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከሰላሳ በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል ፕሬዚዳንቶቹ። ባለፈው ዓመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ ዓመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ ያለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከእነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስ እና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ ቆየ ነኝ። ቀደም ሲል ለቀረበው ዘገባ እናኮርን እናመሰግናለን። ዝግጅታችን ይቀጥላል። በኢትዮጵያ የኢኮኖሚ ልማትን ለማፋጠን ኑሮን ለማቅለል ና የስራ ዕድሎችን ለመፍጠር ልዩ ልዩ የቴክኖሎጂ ችሎታቸውን ተጠቅመው የተለያዩ የፈጠራ ስራዎችን ለሕዝብ ያደረሱ ወጣቶችን በተለያየ ጊዜ እንግዳ እያረግን በመጋበዝ የፈጠራ ስራቸውን እናስተዋውቃለን። የኢንፎርሜሽን ቴክኖሎጂ ያለውን ጠቀሜታ ወጣቶችን እንዲረዱ የሙያ ተሞክራቸውንና ልምዳቸውን እናካፍላለን። ለዛሬም ኢትዮጵያ ውስጥ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት እንግዳ አርገን ጋብዘናል። እንግዳው አለም አብርሃ ይባላል። የቴክኖሎጂ ባለሙያ ሲሆን ለ15 ዓመታት ያክል አሜሪካ ውስጥ በተለያዩ የቴክኖሎጂ ካምፓኒዎች ውስጥ ሲሰራ ቆይቷል። ላለፈው አንድ ዓመት ከስድስት ወር ገደማ ደግሞ ጉዳይ ኦንላይን የተሰኘ ድርጅት ከፍቶ የራሱን የፈጠራ ስራዎች እየሰራ ይገኛል። አለም በኢትዮጵያ አዲስ አመት ለህዝብ ያደረሰው ጉዳይ ኦን የተሰኘ የሞባይል መተግበሪያው ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። አለም እንግዲህ መጀመሪያ እስኪ ዲጂታል ማርኬቲንግ ምን ማለት ነው? ማርኬቲንግ በራሱ ያው ግብይትን ማቀላጠፍ ማሳለጥ መቻል ነው እና ዲጂታል ሲሆን ደግሞ ከተለመደው ትራዲሽናል ከሆነው ነገር ወጣ ብለን ዲጂታል በሆነ መልኩ ማቀላጠፍ መቻል ነው። ለምሳሌ ዲጂታል ማርኬቲንግ ውስጥ ያሉ እንደ ዲጂታል አድቨርታይዝመንት አለ። ፖቴንሻሊ ሊገዛሽ የሚችለውን ከስተመር የማግኘት ፕሮዳክት የሚጠቀምን ሰው እንዴት አድርገሽ ነው ደንበኛሽ ሽ የምታደረግ የምትኖ ራሱን የቻለ ፊልድ ነው ዲጂታል ማርኬቲንግ ማለት ነው። በዛውም አያይዘ ጉዳይ ኦን ምን አይነት ቴክኖሎጂ ነው፣ ምን አይነት አገልግሎት ይሰጣል የሚለውን ነገረን ሁሉ የካምፓኒያችን ዋና ሚሽን የሆነው ኢትዮጵያ ውስጥ ያለውን የዲጂታል ማርኬቲንግ የሚያስፋፋ ፕላትፎርም መፍጠር ነው። ለዛም አሁን በጉዳይ ኦን በሚለው የመጀመሪያው የሆነው የሞባይል አፕ ሰርቪሳችን ከዝቅተኛው የስራ ደረጃ ጀምሮ አሁን የጉልበት ሰራተኞች፣ የቤት ሰራተኞች፣ ለልጆች አስጠኚ፣ መካኒክ፣ የቧንቧ ሰራተኛ የመሳሰሉትን አሁን የተለመደው ኢትዮጵያ ውስጥ ወይ መብራት እንጨት ላይ ግድግዳ ላይ ወረቀታቸውን እየለጠፉ አሁን ዲሽ ጥገና የሚሰሩ ልጆች በየኮንዶሚኒየሙ እየለጠፉ ነው የሚሰራው። ስልክ ቁጥራቸውን ትተው በዛ እየተደወለ ነው። አሁን ይህንን ዲጂታይዝ ማድረግ ነው። የመጀመሪያው ሚሽናችን የሆነው እንደዚህ አይነት ስራ የሚሰሩትን ሰዎች እንደ ሰርቪስ ፕሮቫይደር አድርገን አፕሊኬሽኑ ላይ እናስገባና ተጠቃሚዎች በቀላሉ በአቅራቢያቸው ያሉ የሚፈልጉትን አገልግሎት ሰጪ ማግኘት እንዲችሉ የሚያስችል የሞባይል መተግበሪያ ነው። በተለያዩ በደላላም ወይም በሰው በሰው በመተዋወቅ አማካኝነት የሚገኝ የነበረውን የስራ አገልግሎት በቴክኖሎጂ እንዲታገዝ አድርገነዋል እያልከኝ ነው? አዎ ትክክል። ፎከሳችን በዚህ የኢትዮጵያ ካላንደር አዲስ አበባ ነው የሚሆነው። ፎከሳችን የተለያየ ቦታ ሰዎች አፕሊኬሽኑን እየጫኑ ለመጠቀም እየሞከሩ ነው ያሉት እና ከዛ ግን በሶስት አመት ውስጥ አስራ ሁለት ከተሞች መርጠናል ብዙ ፖፕሌሽን ያላቸውን ኢትዮጵያ ውስጥ ወደዛ አገልግሎቱን እናስፋፋዋለን በምን መልኩ ነው አገልግሎት የሚሰጡ ሰዎችን የምታገኙትና እንዲመዘገቡ በመተግበሪያው ላይ የምታደርጉት? አሁን ሁለት ፉልታይም፣ ሌላ ሁለት ደግሞ እንደ ፓርታይም የሚሰሩ ማርኬቲንግ ኤጀንቶች አሉን አዲስ አበባ ውስጥ። አሁን በፌስቡክ ማስታወቂያዎች፣ በዩቱብ ማስታወቂያዎች አይተው ራሳቸው ጭነው የሚጠቀሙ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ያለው የቴክኖሎጂ ሊትሬሲ በጣም ዝቅተኛ ስለሆነ አሁን እኛም ተደራሽ የምናደርጋቸው የህብረተሰብ ክፍሎች ዝቅተኛ ኢኮኖሚ ደረጃ ላይ ስላሉ አብዛኛው ስማርትፎን እራሱ የላቸውም። ስለዚህ የራሳቸው ኦንቦርድ ማድረጊያ አፕሊኬሽን አላቸው፣ ከዚህ ከሞባይል አፕ የተለየ እነሱን ስለ አፕሊኬሽኑ መግለጫ ኦንቦርድ የሚያደርጉበት አሰራር አለን። ሰው ስማርትፎን ኖረውም አልኖረውም ኦንቦርድ የምናደርግበት ሲስተም አለን። አፕሊኬሽናችን ዋና ጥሩ ጥቅም አለው የምንለው የሚሰራው ነገር ምንድን ነው? የደንበኛ ጥቆማ ይሰጣል ለሰርቪስ፣ ለአገልግሎት ሰጪዎቹ ስለዚህ ተደውሎላቸው ብቻ ሳይሆን አገልግሎታቸውን ሊፈልግ የሚችልን ሰው ጥቆማ ይሰጣቸዋል። ስለዚህ እነሱም ደውለው መጠየቅ ይሄን አገልግሎት ይፈልጋላቸው የሚሉበት የገበያ እድላቸውን የሚያሰፉበት መንገድ አለው። በዚህ አይነት እስካሁን ምን ያክል አገልግሎት ሰጪዎች በእናንተ መተግበሪያ ውስጥ ተካተዋል? እስካሁን ያለው ምላሽ ውስጥ ምን ይመስላል? እስካሁን ያለው ምላሽ እንደውም ከጠበቅነው በላይ ነው። የመስከረም ጎላችን የነበረው አዲስ አበባ ውስጥ ቢያንስ አንድ ሺህ አገልግሎት ሰጪዎችን ኦንቦርድ አድርገን የተወሰነ ሌቭል ኦፍ ኳሊቲ ስራ ሰርተን ወሩን ብንጨርስ የሚል እቅድ ነበር የነበረን። ግን ሶስት ሳምንት ሳይሞላ ነው አንድ ሺ የሚለውን ማርከር ያለፍነው። ተጠቃሚ ዙሪያ በጣም ከፍተኛ ዲማንድ አለ። አሁን ኢንጌጅመንቱን በደንብ ለማጠናከር ኳሊቲውንም የተወሰነ ደረጃ ሜንቴን ለማድረግ እየሰራን ያለ ነው። ኦን ይህም መተግበሪያ ለመስራት ብሎ የተቋቋመ ድርጅት ነው ወይስ ከመዚህ መተግበሪያ በፊትም ሌላም ፕሮጀክቶች አሉት ከዚህ አፕሊኬሽን በላይ ነው፣ የጉዳይ ኦንላይን። የካምፓኒው አላማ ዋና ዋና ታርጌት ፎከሶቹ የካምፓኒዎቹ ምንድን ናቸው? አንደኛ ቋሚ ያልሆኑ ግን ድግግሞሽ ያላቸውን ስራ በመስራት ሰስቴነብል የሆነ ኑሮን ሊደጉም የሚችል ገቢ ማግኘት የሚያስችል በቴክኖሎጂ የታገዘ ስራ፣ ቋሚ ያልሆነ ስራ ማግኘትን ነው የሚገልጸው እና የኢትዮጵያን ህይወት በሚመጠን መልኩ አድርገን ማቅረብ እዛ ላይ ማገዝ ነው። ሁለተኛ አሁን ከተሞች ኢትዮጵያ ውስጥ ሄደች ብታይ ወይም ማንኛውም አፍሪካ ሀገር ውስጥ ይሄ የቢልቦርድ ማስታወቂያ፣ መኪናው ማስታወቂያ ነው፣ ሁሉ ነገር ማስታወቂያ ነው። በጣም ኖይዝ አለ። ያ የሚያሳየው ትራዲሽናል ማርኬቲንግ በጣም ስታግኔት እንዳደረገና እነሄንን ኖይዝ ሊያስወግድ የሚችል የዲጂታል ማርኬቲንግ አውቶሜሽን ፕላትፎርም ክሬት ማድረግ ነው። ሌሎች በተግበሪያዎች አሉ። ለምሳሌ እንደ አዲስ መርካቶ ምናምን የመሳሰሉ የሽያጭና ግብይት የሚካሄድባቸው መተግበሪያዎች ኦልሬዲ አገር ውስጥ ተጀምረዋል እና ያንተ መተግበሪያ ከሌሎቹ እስካሁን ካሉት መተግበሪያዎች በምንድን ነው የሚለየው? የተለያዩ አፕሊኬሽኖች አሉ፣ አንቺ እንደጠቀስሻቸው። እኛ ምናልባት ለየት ሊያደረገን ከቻለ እና በትልቅ ነገር ይዘ ነው እየሰራ ነው ያለ ነው፣ ምንድን ነው ቴክኖሎጂን በማስፋፋት እንትን ላይ እኛ አድሬስ ማድረግ ትልቁ ዋና ቤዛችን ታርጌት አድርገን የምንነሳው በጣም ዝቅተኛ ኢኮኖሚ ደረጃ ላይ እና ኑሮ ደረጃ ላይ ያሉ ሰዎችን ነው። ምክንያቱም ብዙ ሰርቪሶች ላውንች ሲደረጉ በብዛት አድሬስ የሚያደርጉት ከሆነ ኑሮ ደረጃ በላይ ያለ ወይ የተሟላ ስማርትፎን ያለው ኢንተርኔት ኮኔክሽን ያለውን ሰው ጀምሮ ነው እና መድረስ የምንፈልገው ከዝቅተኛ ደረጃ ጀምሮ ያሉ ነው። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። ስራቸው በጣም አድካሚ ነው። ተስፋ የምናደርገው ምንድን ነው፣ በእንደዚህ አይነት አፕሊኬሽን እነዚህ ሰዎች ምናልባት ሳይንገላቱ ሳይሰቃዩ በስልካቸው ተደውሎ ለስራ እንዲጠሩ ማድረግ ማስቻል ነው። ከተጠቃሚዎቹስ አንፃር እነዚህን አገልግሎት ፈላጊዎች ያለው ጥቅም ምንድን ነው? ለተጠቃሚው እንግዲህ ስልካቸው ላይ አውጥተው አሁን ለምሳሌ ዛሬ ጠዋት ዲሽሽን እንዲጠግንልሽ የምትፈልጊ ሰው ከሆነ የምትፈልጊው በአቅራቢያሽ ያለ ደክሎዘስት ያለውን ሰው መርጠሽ እናና ስራልኝ። ቀጥታ ነው የምታገኙ። ቀጥታ ከሰውየው ጋር ነው የምትገናኙ እና ጊዜም ገንዘብም ነው ሴብ የሚያደርገው ለተጠቃሚ። ይህንን አፕ ለመጠቀም ሰዎች በምን መልኩ ነው የሚያገኙት? ለአገልግሎት ውስጥ የሚከፍሉት ክፍያ አለ? አሁን ባለንበት ደረጃ ላይ አገልግሎት ተጠቃሚውም አገልግሎት ሰጪውም ምንም አይነት ክፍያ የሚከፍሉን የለም። እኛ ምንም የምንወስደው ነገር የለም። ነገር ግን ፕላትፎርማችን ላይ ስራቸውን፣ ሙያቸውን ማስተዋወቅ ሲፈልጉ በጣም ርካሽ በሆነ ሪዝነብል በሆነ ሰብስክሪፕሽን አይነት ክፍያ ነው የሚቀጥለው። ይህን ፍሪሚየም የሚለውን ፔሪድ ስንጨርስ ማለት ነው እንግዲህ አፕሊኬሽኑን ከአፕል አፕ ስቶር ወይም ከጉግል ፕሌይ ስቶር ጉዳይ ኦን ብለው ቢፈልጉ ያገኙታል። አለም፣ እንግዲህ በጣም ነው የምናመሰግነው አዲሱን ጉዳይ ኦን የተባለውን መተግበሪያ ስላስተዋውክልን በአድማጮቹ ስም በጣም አመሰግናለሁ። እኔም በጉዳይ ኦንላይን ስም በጣም አመሰግናለሁኝ። እግዜር ይስጥልን። الا ما شاش She's telling- የተከበራቸው አድማጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሸት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አማሐሪግ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። Yan aga sa you know.